the voice of America የወልዲያውን ግጭት የተመለከተ ዘገባ ነው ቀጣዩ። መለስካቸው አመሃ ሁኔታውን ተከታትሎ የዓይን እማኞችን አነጋግሮ ተከታዩን ዘግቦልናል። በወልዲያ ከተማ ከጥምቀት በዓል ማግስት በሚከበረው በቃና ዘገሊላ ክብረ በዓል ላይ በተነሳ ግጭት ሳቢያ ሰባት ሰዎች እንደተገደሉና ቁጥራቸው በውል ያልተረጋገጠ ሰዎች እንደቆሰሉ የአማራ ብሔራዊ ክልላዊ መንግሥት የመንግሥት ኮሚኒኬሽን ጉዳዮች ዋና ኃላፊ አቶ ንጉሡ ጥላውን ዛሬ ማምሻውን ለቪኦኤ አረጋግጠዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዛሬ ከቀትር በኋላ በሰባት ሰዓት ላይ ባሰራጨው ዜና ይህንኑ አረጋግጧል። የግጭቱን መንስኤ በተመለከተ አቶ ንጉሡ ጥላሁን ማብራሪያ ሲሰጡም እንዲህ ብለዋል። በዕለቱ ታቦት በማስገባት ላይ ያሉ ወጣቶች እና የጸጥታ መዋቅሩ መካከል በተፈጠረ ግጭት ነው። ግጭቱ እየሰፋ እየሰፋ ሄዶ ይህን ያህል ጥፋት ማድረስ የቻለው ዋነኛ መነሻው ምክንያት የችግሩ ባለቤት እና አጠቃላይ ሁኔታው ምን ይመስል ነበር የሚለው ህብረተሰቡም፣ እንደጠየቀው በዝርዝር ተመርምሮ ተገምግሞ ተለይቶ ለህብረተሰቡም የሚገለጽ እና ተጠያቂነትም የሚሰፍን መሆኑን ክቡር ርዕሰ መስተዳደራችንም አንስተዋል። ህብረተሰቡም ይህንን በተደጋጋሚ አጽንኦት ሰጥቶ ሲወያይበት የነበረ ነው እና በዝ የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላውን በበኩላቸው ስለ ግጭቱ አነሳስ አገኘሁት ያሉትን መረጃ ለቪኦኤ አካፍለዋል። አሁን መነሻ የተባለው ምንድን ነው? ወጣቶች ኢህአደግን የሚያወግዝ ዘፈን ጨፈሩ። በተለይም ሻምበል በላይነህ ያወጣው ዘፈን አለ ነው የሚባለው። ኔ አሁን የዘፈኑ እንኳን አቀውም ያንን ሲጨፍሩ ለምን ትጨፍራላችሁ የሚባሉትን ነው። ከዛ ውጭ በጣም የሚያሳዝን ነገር እኔ ዛሬ የበሰጠኝ ኢንፎርሜሽን የሚካኤል ክብረ በዓሉ እስከ ዘጠኝ ከሀያ አካባቢ ድረስ በሰላም ነው የተጠናቀቀው፣ እና የሆነ በቅጠራም ይባላል እዛ እዛ አካባቢ ላይ ፊት ለፊት እንደቆመ ወጣቶቹ አትጨፍሩ፣ እንጨፍራለን፣ በዚህ በተነሳን። ግን በጣም የሚገርም ነገር እና ትልቁ አዛኙ ምንድን ነው? ጽላት የተሸከሙት ቄሶች አጠገብ ነው ይሄ አስለቃሽ ጋዙ እንድፈነዳ ያደረገው። አንደኛው ታቦቱን የተሸከሙት ሰውዬ የመንገዳገድ አይነት ሁሉ ባህሪ ነበራል። ከዚህ በኋላ ሆነ የሚሉትንም አቶ አዳነ እንዲህ ያብራራሉ። ሁኔታዎች እየተባባሱ ሄደው፣ በየቦታው አዳጎ የሚባል ቦታ አለ፣ ደብረ ገደላ አለ፣ ጎንደበር የሚባል አካባቢ፣ በዛ አካባቢ ላይ ያ ችግር ተፈጠረ። ያው ምንድው ችግሩ የተፈጠረው ችግሩ የተፈጠረው ምንድ ያው ምን አሁን ወደ ረብሻ ሲገባ፣ ያው እንግዲህ የመከላከያ አይደል ነው የሚባለው፣ እሱ በቀጥታ ወደ ተኩሱ ነው የገባው እና በዛም የተነሳ በነበረ መረጃ ስድስት ነበር ያልኩት። ያው በመንግስት ደረጃ ላይ ሰባት መሞታቸውን እና ከአስራ ዘጠኝ በላይ ሰው መቁሰላቸውን አምኗል ነው የሚባለው ትናንትም እዙ የተነሳ እንዲሁ በተለይ በሆቴሎች እና ትላልቅ ሆቴሎች አሉ። በእነሱ ላይ ውድመት ደርሷል። በከተማዋ ዛሬ የመረጋጋት ምልክት እየታየ ነው ቢባልም አልፎ አልፎ ግጭቶችና በንብረት ላይ የተሰነዘሩ ጥቃቶች እንደነበሩ የተለያዩ ምንጮች ይናገራሉ። አቶ አዳነ ጥላሁን በዚህ ረገድ ያላቸው መረጃ እንደሚያመለክተው ከሆነ በተሽከርካሪዎች ላይ ጉዳት እንደደረሰ፣ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው ከትናንት ጀምሮ በከተማው ተገኝተው የማረጋጋት ስራ እየሠሩ እንደሆኑና የተለያዩ እርምጃዎችንም እየወሰዱ ለመሆናቸው መረጃ አለኝ ይላሉ አቶ አዳነ ጥላሁን። እንዳረጋገጥኩት እንዳሁም ትክክል መሆኑንና እንዳሁም ከዛ የመከላከያ ኃይል እንዲገባ እሱ አለመፍቀዱንና እንደውም ስለዚህ ጉዳይ እውቅና እንደለለው ይህንም ሁሉ አቶ አዳን አያውቁትም ነበረ ማለት ነው። እሳቸው እንደዛ ነው እንግዲህ እሱ ሰጠ የተባለውን ነው እንግዲህ እኔ የወቀው አይወቀው፣ እንግዲህ አቶ ገዱ ነው የሚያውቀው። ለእኔ ኢንፎርሜሽን የተሰጠኝ ምንድን ነው አቶ ገዱ ስለዚህ ጉዳይ የሚያውቀው ነገር እንደለለ ትዕዛዝም እንዳልሰጠ እና ህዝቡን ሁሉ የማረጋጋት ስራ እንደሰራ ነው። በማረጋጋት ስራውም እኛ በጣም አፕሪሼት አድርገናል። እውነት ያለውን ነገር ከአንድ አመራር የሚጠበቅ እንትን ነው። አሁን በዞን ደረጃ የሚገኙት ሚሄድን አድርገው ቢሆን ትልቅ ነገር ነበረ። ስንት ሰዎች ናቸው ግን የተፈቱት? ከስር በርካታ ወጣቶች ናቸው። ብዙ እንዲያውም ሀራ የሚባል ቦታ አለ። እዛም አንድ ድብቅ እስር ቤት አለ። ወደዛ ሁሉ የወሰዷቸው ነበሩ። እነዛ ሁሉ ተፈተው መምጣታቸው ኢንፎርሜሽን ማለት ነው። ቁጥር አይታወቅም። ቴቴ በቁጥር እንግዲህ አላረጋገጥናቸውም። ነገ እኛም ጋዜጣ መግለጫ ስለምንሰጥበት በዛ እያዘጋጀሁት ነው። በዛሬው ውሎ ያው የኦርቶዶክስ ተዋህዶ ቤተ ክርስቲያን ጳጳስ አሉ አሁን በአባ ቄርሎስ ጋር በረዳትነት እንትን ያሉ አቡነ ስጢፋኖስ የሚባሉ እሳቸውና የሃይማኖት አባቶች ባሉበት፣ እንደዚሁም አቶ ገዱ ወጣቶችንም በሁለቱ ዙር ነው የሚባለው አነጋግሯል ህዝቡንም አነጋግሯል። አንደኛ በዚህ በታቦት በተሸከሙት ቄስ አካባቢ ላይ እና ትላልቅ አባቶች በነበሩበት አካባቢ የአስጠቃሽ ሲስ መጠቀም አግባብ አለመሆኑ ተነግሮታል። በጥቅል ግን አሁንም መከላከያ ከአካባቢያችን ይውጣለን፣ ራሳችን በራሳችን እናስተዳድራለን። ይሄም አይሆን ከሆነ ግን የሕዝብ ትዕግስት ሊያልቅ ስለሚችል ወደ ሌላ አላስፈላጊ ነገር ስለምንገባ መከላከያ ያንሳል የሚል ጥያቄ ተጠይቆ፣ አቶ ገዱ መከላከያውን እንደሚያነሳ ቃል ስለገባ እንደውም አሁን አሁን አንተ እየጠየቀኝ በጣልቃ ገብቶ የተነገረኝ ምንድን ነው ምን ያህል እርግጠኛ እንደሆነ እንግዲህ ያታረዋለሁኝ። ወጣቶቹን ደግሞ አሁን እሱን ይዘው እየጨፈሩ ነው፣ ገዱን ይዘው የሚል ነገር ነው ያለው። አቶ ገዱ ይህንን አድርጎት ከሆነ በጣም ደስ የሚያሰኝ የሀገር ተቆርቋሪነት ነው። በዛ አጋጣሚ አመሰግነዋል። ለአማራ ክልል የመንግስት ኮሚኒኬሽን ኃላፊ ለአቶ ንጉሱ ጥላሁን ተመሳሳይ ጥያቄ አንስቼላቸው የሚከተለውን ምላሽ ሰጥተውኛል። ሰላማችንን ከከተማ አስተዳደሩ ፖሊስ ጋር በመሆን ያጠፉ አካላት ምርመራ ተደርጎ ለህብረተሰቡ አቶ ንጉሱ ጥላሁን ጨምረው እንደገለጹት የክልሉ ፕሬዚዳንት ዛሬም በስፍራው ተገኝተው እያከናወኑ ይገኛሉ ያሉትን አስረድተዋል። እንደ ሳቸው ገለጻም ከሁሉ አስቀድሞ ግጭትና ጉዳትን ማስቆም ነው፣ መረጋጋትን ማስፈን ህግ የማስከበርን ስራ መስራት፣ በዚህ ረገድም የደረሱ ጉዳቶች የሚካሱበት ሁኔታ ይፈጠራል ብለዋል። አክለውም ይህ እንደተጠበቀ ሆኖ ህብረተሰቡ ያነሳው በዘለቄታ ችግሮች የመፍታት እና ህብረተሰቡ የሚሰማውን ማናቸውንም ስሜት አንስቶ እንዲወያይ ለመንግስት የሚያሰማው ድምፁ እንዲሰማ የማድረግ ጉዳይ ደግሞ ሰላምና መረጋጋትን ካረጋግጥ እንግዲህ በዛሬው እለት ነገሮች ወደ መረጋጋት ተመልሰዋል። ሌሎች ስራዎች የሚቀጥሉ ይሆናሉ ማለት ነው። ሰላማዊ ሁኔታውን የማረጋገጥ ከዛም አልፎ ተርፎ እንግዲህ ህብረተሰቡ የጠየቃቸውን ጥያቄዎች ካለፉት ጥቂት ዓመታት ወዲህ በተለያዩ ምክንያቶች በዜጎችና በጸጥታ ኃይሎች መካከል በሚፈጠሩ ግጭቶች በሀገሪቱ በተለይም በኦሮሚያና በአማራ ክልሎች እያያለ ኢትዮጵያውያን ሕይወት እያለፈና ንብረትም እየወደመ እንደሆነ ይታወቃል። ገዢው ፓርቲና መንግሥት የዚህ ችግር ዋና መንስኤ የመልካም አስተዳደር እጦት ነው በሚል ጥልቅ ተሐድሶ ከሚሰኝ አሰራር ጀምሮ ልዩ ልዩ እርምጃዎችን በመውሰድ መፍትሄ ለመስጠት እየሞከረ ይገኛል። መለስካቸው አምሃ لأمريكا دمس راديو كاديس ديس أبابا <applause>